ይህ በኬንያ የኪቢራ የድሆች የመኖሪያ መንደር የመልሶ ማልማት እቅድ በተሰሩ ቤቶች መካከል የሚፈስ ውሃ ነው። የስድሳ ዓመቷ ዓመቷ ማማሳ ቤት የኦምባሶ በመልሶ ማልማቱ እቅድ ተጨንቀዋል፣ ግራ ተጋብተዋል። እኛ ድሆች ነን። ድሆች እነዚህን ቤቶች ማግኘት አይችሉም። ወዴት ይሄዱ? ማማሳ ቤት የኦምባሶ ከመኖሪያ መንደራቸው ተነስተው በመልሶ ማልማት እቅድ ወደ ተገነቡት አዳዲስ ቤቶች ከሚዘዋወሩት 600 ቤተሰቦች አንዷ ናቸው። ነገር ግን በድጎማ ከተገነቡት ቤቶች መካከል አንዱን ለማግኘት ለግንባታ ከወጣው 130 ዶላር 10 ከመቶውን መሸፈን ይኖርባቸዋል። በኪቤራ የሶዌቶ መንደር የሚኖሩ ከ300 በላይ ቤተሰቦች ከ10 ዓመት በፊት በተጀመረውና በሁለተኛው ዙር የመልሶ ማልማት የተገነቡ ቤቶችን ሳያገኙ ሊቀሩ ይችላሉ። ማማሳ ቤቲ በቀደመ የመኖሪያ መንደራቸው የነበራቸውን ማህበራዊ ግንኙነት ማጣታቸውም ያንገበግባቸዋል። መንግስት ወደ መጣሁበት ሊመልሰኝ ይገባል በዚያ ጨው ከጎረቤቶቼ መበደር እችላለሁ። አስር ሽልንግ ቢቸግረኝ ከጎረቤቶቼ ማግኘት ቀላል ነው። አሁን ግን ማን ሊረዳኝ ይችላል? የመንደሩ ነዋሪዎች አዳዲሶቹ ቤቶች ከተገነቡበት ወጪ አስር ከመቶውን መሸፈን ባለመቻላቸው እድሉን በመጠቀም ሀብታሞች ቤቶቻቸውን እየወሰዱባቸው እንደሆነ ያማርራሉ። ወደዚህ ስንመጣ የመኖሪያ ቤቶቹ ተጠናቀው እስኪገነቡ እንድንጠብቅና ከዚያ ቤታችን እንደሚሰጠን ተነግሮን ነበር። አሁን ግን ሀብታሞች ቤቶቻችንን እየወሰዱብን ነው። የኪቢራ ተነሽ ነዋሪዎች ሊቀመንበር ዴቪድ ንጊግ እቅዱ ከመነሾ መልካም ቢሆንም በውሳኔ አሰጣጡ ተሳታፊ እንዳልነበሩ ይተቻሉ። አሁን ፕሬዚደንቱ፣ ምክትላቸውና ጠቅላይ ሚኒስትሩ እዚህ ድረስ መጥተው ሊያነጋግሩን ይገባል። እቅዱ እንዲከሽፍ ስለማንፈልግ አቅማችን በፈቀደ ልንታደገው እየሞከርን ነው። በዛጉ ቆርቆሮዎቿና የጭቃ ግድግዳ የመኖሪያ ቤቶቿ የምትታወቀው የጎስቋሎች መንደር አሁን አዲስ መልክ እያበጀች ነው። በኪቢራ ከሱዌቶ አቅራቢያ ቀድሞ በጎስቋላዋ መንደሩ ይኖሩ የነበሩ ከ600 በላይ ቤተሰቦች የሚኖሩባቸው ዘመናዊ ቤቶች ይገኛሉ። ይህ ኪቢራን መልሶ የመገንባት እቅድ በኬንያ መንግስትና የተባበሩት መንግስታት ድርጅት የመኖሪያ ቤት ልማት በጋራ የሚሰራ ነው። እቅዱ የመኖሪያ ቤቶችን የመሰረተ ልማትንና አስፈላጊ ግልጋሎቶችን የማሳደግ በአጠቃላይም በአነስተኛ የመኖሪያ አካባቢዎች የሚኖሩ ዜጎችን አኗኗር የማሻሻል ዓላማ ያነገበ ነበር። የከተሞች ትብብር ወይም ሲቲስ አሊያንስ ከተባለ የተባበሩት መንግስታት ድርጅትና የዓለም ባንክ የጋራ ትብብር በተገኘ 250 ዶላር በጎርጎሮሳዊ በዚህ 29 የተጀመረው እቅድ 600 ቤተሰቦችን ከአካባቢው በማንሳት ነበር የተጀመረው። አሁን በነማማሳ ቤቲ ቅሬታ የሚቀርብበት የእቅዱ ሁለተኛ ዙር ሲሆን 600 ቤተሰቦችን ወደ አዳዲሶቹ ቤቶች ማዛወር ነበረበት። ከስድስት ዓመታት በኋላ ቤቶቹ ተዘንግተዋል። የፍሳሽ ማስወገጃ ቱቦዎች በሚጣልባቸው ቆሻሻዎች ተደፍነዋል። በአፍሪካ ትልቁ የጎስቋሎች መንደር እንደሆነ የሚነገርለትና ከአንድ መቶ ዓመታት በፊት የተመሠረተው የኪቢራ መንደር ከናይሮቢ ነዋሪዎች አንድ አምስተኛውን ማለትም አንድ ሚሊዮን ያህሉ ይገኙበታል። የንጽህና ጉድለት፣ የቆሻሻ ክምርና የተደፈኑ የቆሻሻ ማስወገጃዎች የመንደሩ መገለጫዎች ናቸው። ከ600 በላይ መንግሥታዊ ያልሆኑ ማኅበረሰባዊ ድርጅቶች የኪቢራ ነዋሪዎችን ሕይወት የማሻሻል ዓላማ ሰንቀው በመንደሩ ከትመዋል። አሁን በዚህ መንደር ቡና እየጠጡ ፈጣን የኢንተርኔት አገልግሎት ማግኘት ይቻላል። ተሂማኒድ ስቅድ በኪቢራ ለሚሰሩ ሥራዎች አንዱ ማሳያ ነው። የንጽህና ጉድለትና የንጹህ ውሃ ጦት በተወሰነው የኪቢራ ክፍል ተቀርፏል። በንጽሕና ላይ በሚሰራ መንግስታዊ ያልሆነ ድርጅትና ሂውማን ኒድስ በጋራ በኪቢራ ማዕከላዊ ስፍራ ተግባራዊ የሚያደርጉት እቅድ ወደፊት ወደ ማህበረሰቡ የማሸጋገር ሀሳብ መኖሩን ዋና ኃላፊው ቴድ ኒያማ ይናገራሉ። ከአንድ ዓመት በፊት የኢንተርኔት አገልግሎት ለማግኘት ርቆ ይጓዝ የነበረው ተማሪ ኢቺየንግ ኦሞሎ አሁን የኪቢራ ታውን ሲቲ ሴንተር ደንበኛ ሆኗል። ዘ ሂውማን ኒድስ እቅድ በጣም ጠቃሚ እቅድ ነው። እኔ ተማሪ በመሆኔ ብዙ ጥናቶች መስራት ይጠበቅብኛል። ብዙም ጊዜ ወደዚህ በመምጣት ጥናቴን እሰራለሁ። ወደዚህ በመምጣት የገመድ አልባ ኢንተርኔት አገልግሎት በሌሎች አካባቢዎች በተሻለ ዋጋ ማግኘት ይቻላል።